የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ምሽት የአሜሪካ ድምፅ ዝግጅታችን ጀመረ። በገና በዓል ኢትዮጵያውያን ለሰላም ጸለዩ። የጌታን ልደት ቤተልሔም ተገኝቶ የማክበር ያክል ስሜት እንዲሰማን ሆነን የምናከብረው በዓል ነው። በዚህ ታላቅ የጌታችን ልደተ ክርስቶስ መወለድ ላይ ቅዱሳን መላእክትና ሰዎች ልጅ እርቅ ፈጥረው በአንድነት የዘመሩ ቀደም ሲል የሰማችኋቸው የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ስለ በዓሉ የተናገሩት ነበር። በምሽቱ አብይርስ በኋላ ላይ ወደ እናንተ ይህን ይዘን የምንመለስ ይሆናል። ማክሰኞ ታሳስ 292017 ዓ ም ሰላም ጤና ይስትልና ተመልካቾቻችንና አድማጮቻችን። በቅድሚያ ለመለ ክርስትና እምነት ተከታዮች እንኳን ለኢየሱስ ክርስቶስ ይልደት በዓል በሰላም አደረሳችሁ እንላለን። የምሽቱን ዝግጅቶች እያስተናግድኳቸሁ አብራችሁ የማመሻው አስማማየ ነው ነኝ። ለዓለም ዜናዎቹ ኤደን ቀረሞ እዚህ አብራኛለች። የስዲዮ ቅንብሮ ደግሞ ንጉሱ ታምረ ይመራልናል። የምሽቱ ዋና አዘጋጅ ጽዮን ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ የተከታተላችሁን እስከ ምሽቱ አራት ሰዓት ድረስ ከእኛ ጋር እንድታመሹ እንጋብዛለን። አሁን ቀጥታ የምናልፈው ወደ ዓለም ዜናዎች ይሆናል። ኤደን ትጠብቃችኋለች። ጤና ስጥልን፣ አድማጮቻችን እንደምናምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የምሽቱን ዜናዎችን ማደርሳችሁ ኤደን ገረሞነኝ። ለመላው የክርስትና እምነት ተከታዮች በሙሉ በድጋሚ እንኳን አደረሳችሁ። በቅድሚያ አርስተ ዜናዎቹን፣ ዩናይትድ ስቴትስ ሩሲያ ሁለቱንም የሱዳን ተፋላሚዎች እየደገፈች ነው ስትል ከሰሰች። በደማስቆ አየር ማረፊያ ተቋርጦ የከረመው የዓለም አቀፍ በረራ ቀጠለ። በሄቲ በአንድ ዓመት በተደራጁ የውንብድና ቡድኖች 5600 ሰዎች መገደላቸውን የመንግስታቱ ድርጅት አስታወቀ፣ የሚሉትና ሌሎች አለም አቀፍ ዜናዎችን እናደርሳችኋለን። ዩናይትድ ስቴትስ ሩሲያ ሁለቱንም የሱዳን ተፋላሚዎች እየደገፈች ነው ስትል ከሳለች። ዩናይትድ ስቴትስ በትላንትናው እለት በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሩሲያ በሱዳን ውስጥ ለሁለቱም ተፋላሚ ወገኖች የገንዘብ ድጋፍ እያደረገች ነው ስትል ነው የከሰሰችው። ይህም ዋሽንግተን ከዚህ ቀደም ሞስኮ የፖለቲካ ዓላማዋን አላማዋን ለማራመድ ከሁለቱም የግጭት አካላት ጋር እየተጓዘች ነው ስትል የነበረውን ክስ ያጎላ ነው። በሱዳን ጦር ኃይሎችና በፈጥኖ ደራሽ ቡድኑ መካከል በጎርጎሮሳውያኑ ሚያዝያ 2023 የተጀመረው የእርስ በርስ ጦርነት በአለም ትልቁን መፈናቀልና የረሀብ ቀውስን አስከትሏል። ህዳር 2017 2017 ዓ.ም በመንግስታቱ ድርጅት የጸጥታ ምክር ቤት በተካሄደ ስብሰባ ላይም ሩሲያ በሱዳን ሁለቱ ተፋላሚ ወገኖች ጦርነቱን በአስቸኳይ እንዲያቆሙና የሰብአዊ እርዳታ መድረሱ መድረሱን እንዲያረጋግጡ የሚጠይቅ ረቂቅ የውሳኔ ሀሳብን ድምፅን በድምጽ የመሻር መስልጣኗን ተጠቅማ ቀሪዎቹ 14 የምክር ቤት አባላት የደገፉትን ረቂቅ ጥላለች። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ስትላንት ሰኞ ዕለት ለምክር ቤቱ ተጨማሪ ዝርዝሮችን ሳይሰጡ ባደረጉት ንግግር ሩሲያ ማደናቀፍን መርጣለች። ሁለቱ የግጭቱን ተዋንያኖች በመደገፍ ስትቆም ሲቪሎችን ለማፈን ስትመርጥ ብቻዋን ቆማለች። የተናገርኩት ያንን ነው። ሁለቱንም ወገኖችን ነው ያልኩት ሲሉ አጽንኦት ሰጥተው ተናግረዋል። በመንግስታቱ ድርጅት የአሜሪካ ቃል አቀባይ ተልእኮ ጉዳዩን እንዳብራሩ ሲጠየቁም ዋሽንግተን ሩሲያ በሱዳን የወርቅ ንግድ ግብይት ላይ ቀጣይነት ያለው ፍላጎት እንዳላት እንደምታውቅ ገልጸው ለሁለቱ ተፋላሚ ወገኖች የሚደረግ ማንኛውንም ቁሳዊ ድጋፍም ሆነ በህገወጥ የወርቅ ንግድም ሆነ የጦር መሳሪያ አቅርቦትን ታወግዛለች። ብለዋል። በምላሹ በመንግስታቱ ድርጅት የጸጥታው ምክር ቤት የሩሲያ ምክትል አምባሳደር ዲሚትሪ ፖሊያንስኪ ዩናይትድ ስቴትስ ሌሎች የዓለም ሀያላ መንግስታት ላይ በራሷ መለኪያ ለመፍረድ በመሞከሯ እናዝናለን ብለዋል። ሮይተርስ ለጉዳዩ ከሱዳን ተፋላሚ ወገኖች በአፋጣኝ ምላሽ ሊያገኝ አለመቻሉን አስታውቆ ዘግቧል። በሄይቲ በአንድ ዓመት የተደራጁ የውን ቡድንና ቡድኖች 5600 ሰዎችን መግደላቸውን የመንግስታቱ ድርጅት አስታወቀ። ሄይቲ ውስጥ እየጨመረ በመጣው የተደራጁ የወረበላ ቡድኖች ጥቃት ባለፈው የአውሮፓውያኑ 2024 ከ5600 ሰዎች በላይ መሞታቸውን የተባበሩት መንግስታት ድርጅት ዛሬ ማክሰኞ ባወጣው መግለጫ አስታውቋል። በሺዎች የሚቆጠሩ ሰዎችን መጎዳታቸውና መታገታቸውንም አክሎ ገልጿል። የተባበሩት መንግስታት የሰብአዊ መብት ኃላፊ ቮልከር ተርክ በሰጡት መግለጫ እነዚህ አሃዞች ብቻቸውን በሄይቲ እየተፈጸሙ ያሉትን ፍጹም ዘግናኝ ድርጊቶች ሊያመላክቱ አይችሉም ብለው፣ ነገር ግን ሰዎች እየደረሰባቸው ያለውን የማያቋርጥ ጥቃት ያሳያሉ ሲሉ ተናግረዋል። ምንም እንኳን በዩናይትድ ስቴትስና በተባበሩት መንግስታት ድርጅት የሚደገፈው የኬንያ የፖሊስ ድጋፍ ተልዕኮ በሄይቲ እንቅስቃሴውን ቢቀጥልም ሁከቱ ግን እንደቀጠለ ነው። ዛሬ ማክሰኞ በወጣው መግለጫ በታህሳስ ወር መጀመሪያ ላይ በዋና ከተማዋ ፖርት ኦ ፕሪንስ ሴት ሶሌ አካባቢ በዋናው የወንበዴ ቡድን መሪ ዋርፍ ጀርሚ በተቀናባበረ ጥቃት በትንሹ 207 ሰዎች ተገድለዋል ሲል ሪፖርቱ አመላክቷል። በጎርጎሮሳያኑ 2024 በመንግስታቱ ድርጅት የመብት ቢሮ 315 የሚደርሱና የወንበዴ አባላት ቡድኖች ናቸው የተባሉ ሰዎች ከህግ አግባብ ውጭ መገደላቸውን መመዝገቡን አስታውቆ አንዳንድ እንዲሁም ሁኔታው በሄቲ ፖሊስ መኮንኖች አመቻችነት መፈጸሙንም አስፍሯል። በተጨማሪም ባለፈው ዓመት ልዩ የፖሊስ አካላቶች እንደተሳተፉባቸው የተጠረጠሩ 281 ክሶች መኖራቸውንም ሪፖርቱ ጨምሮ ገልጿል። በሄቲ በሰብአዊ መብት ረገጣና ጥሰቶች፣ እንዲሁም በደሎች ጥፋት ያለመከሰስ እንዲሁም ሙስና ለረዥም ጊዜ መቀጠላቸው ግልጽ ሆኗል በማለት የተባበሩት መንግሥታት ድርጅት የሰብአዊ መብት ኃላፊው ቮልከር ተርክ ተናግረዋል። የሀገሪቱ የፖሊስ ኃይል ባለም አቀፍ እርዳታ በመብት ረገጣ የተጠረጠሩ ፖሊሶችን ተጠያቂ እንዲያደርግ ድርግም ተርክ ጠይቀዋል። ወደ ሄቲ የሚገቡ የጦር መሳሪያዎች ብዙውን ጊዜ በአሳዛኝ ሁኔታ በወንጀለኞች ቡድን እጅ ይወድቃሉ። በሺዎች የሚቆጠሩትም ተገድለዋል። በሺዎች የሚቆጠሩ ተፈናቅለዋል። አስፈላጊ የሆኑ መሰረተ ልማቶች፣ አገልግሎቶች፣ ትምህርት ቤቶችና ሆስፒታሎችም ተረብሸዋል እንዲሁም ወድመዋል ብለዋል ተርክ። በጸጥታው ምክር ቤት የሚጣለው ማዕቀብና በጦር መሳሪያ ማዕቀብ በሙሉ ተግባራዊ እንዲሆንም ጨምረው አሳስበዋል። አክለውም የሄቲ ዜጎች እንዲመለሱ የማድረጉ ሁኔታ መቀጠሉን ገልጸው የተቃወሙ ሲሆን በሀገሪቱ ያለው ከፍተኛ የጸጥታ ችግርና ያስከተለው የሰብአዊ መብት ቀውስ የሄይቲ ዜጎች በሰላም በክብርና በዘላቂነት ወደ ሀገራቸው እንዲመለሱ አይፈቅድም ሲሉ ተናግረዋል። አድማጮች የዜና እየቀረበላቸው ያለው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። በደማስቆ አየር ማረፊያ ተቋርጦ የከረመው ዓለም አቀፍ በረራ ቀጠለ። የሶሪያ እስላማዊ አማጽያን ባለፈው ወር ላይ የሀገሪቱን ፕሬዝዳንት በሽር አልአሳድን ከስልጣን ካስወገዱ በኋላ በዋናነት በደማስቆ አውሮፕላን ማረፊያ ተቋርጦ የቆዩት ዓለም አቀፍ በረራዎች ዛሬ ለመጀመሪያ ጊዜ መቀጠላቸውን አዣንስ ፍራንስ ፕሬስ ዘግቧል። በአውሮፕላን ጣቢያው ከካታር የተጓዙ መንገደኞች ደስታቸውን ሲገልጹም ታይተዋል። የአየር ማረፊያ ዳይሬክተር አኔስ ፋላህ ዛሬ አዲስ ምዕራፍ የተመዘገበበት ቀን ነው ሲሉ ተናግረዋል። ዳይሬክተሩ አያይዞም ውጪና ገቢ ዓለም አቀፍ በረራዎችን መቀበል ጀምረናል በማለት የመጀመሪያው በረራ ወደ ተባበሩት አረብ ኤምሬትስ ሻርጃ መጓዙንም ጠቁመዋል። የካታር መንገደኞች አውሮፕላን ከ13 ዓመታት በኋላ ለመጀመሪያ ጊዜ ከቀኑ 7 ሰዓት አካባቢ ላይ ደማስቆ አውሮፕላን ጣቢያ አርፏል። ወደ ሻርጃ ያ ቀናው የሶሪያ አየር መንገድ በረራ እኩለ ቀን ገደማ ላይ የተነሳ ሲሆን ከጎርጎሮሳውያኑ ታህሳስ ስምንት በኋላ ከአውሮፕላን ማረፊያው የተነሳው የመጀመሪያው ዓለም አቀፍ የንግድ አውሮፕላን በረራ መሆኑን የአሶሽየትድ ፕሬስ ዘጋቢዎች ተናግረዋል። ለረዥም ጊዜ የዘለቀው ጸረ አሳድ ተቃውሞ ምልክቱን የሚ ታየውና አዳዲሶቹ ባለስልጣናት የተቀበሉት ባለሶስት ኮከቡ የሶሪያ የነጻነት ባንዲራ አውሮፕላኑ ላይ በአርማነት ሰፍሯል። ዓለም አቀፍ ሬዴት ማጓጓዣና የውጭ ሀገር ዲፕሎማቶችን የያዙ ሶሪያ ሲያርፉ የቆዩ ሲሆን የሀገር ውስጥ በረራዎችም ተጀምረዋል። በዩናይትድ ስቴትስ ከባድ የክረምት የአየር ጸባይ እንቅስቃሴ እንቅስቃሴን አስተጓጉላል። የዩናይትድ ስቴትስ ብሔራዊ የአየር ንብረት አገልግሎት ዛሬ ማክሰኞ መጀመሪያ ላይ ከቴክሳስ ግዛት ወደ ባህረ ሰላጤ የሚነፍሰው ቀዝቃዛ ንፋስ ቅዝቃዜ ከዜሮ በታሽ ከ20 ዲግሪ ሊወርድ እንደሚችልም ጠቁሟል። ይህም በተከታዩ ቀን በቴክሳስ፣ ኦክላሃማና በአርካንሳ ክፍሎች በረዶ እንደሚያመጣ ተተንብዋል። ለእንቅስቃሴ የሚያዳግት ግግርና እንዲሁም ብናኝ በረዶ በካንሳስ፣ ምዕራብ ነብራስካና ኢንዲያና አንዳንድ ክፍሎች ውስጥ ዋና ዋና አውራ ጎዳናዎችን ሸፍኗል። የብሔራዊ የአየር ሁኔታ አገልግሎት ተቋም ለካንሳስና ሚዙሪ የክረምቱ አውሎ ንፋስን በተመለከተ ማስጠንቀቂያ አውጥቷል። አውሎ ነፋሱ በሰዓት ከ45 ማይል ወይም 72 ኪሎ ሜትር ድረስ የሚጓዝ ነው። ማስጠንቀቂያዎቹ በኒው ጀርዚ እስከ ዛሬ ማክሰኞ ጠዋት ድረስም ዘልቀዋል። ሰሜናዊ ምስራቅ ዩናይትድ ስቴትስ ክፍል ቅዝቃዜው ለቀናት እንደሚዘልቅም ይጠበቃል። በቨርጂኒያ፣ ኢንዲያና ካንሳስና ኬንተኪ ግዛቶች የጉዞ ግልጋሎት የተስተጓጎለ ሲሆን በበረዶው የተነሳም በመቶዎች የሚቆጠሩ የመኪና አደጋዎች ተመዝግበዋል። የቨርጂኒያ ግዛት ፖሊስ እሁድና ሰኞ ዕለት ቢያንስ ለአራት መቶ ሰላሳ የመኪና አደጋዎች ምላሽ መስጠቱና ከአደጋዎቹ አንዱ ሞት የተዘገበበት እንደሆነም አስታውቋል። በቨርጂኒያና በሜሪላንድ ትምህርት ቤቶች ተዘግተው ተማሪዎች በቤታቸው እንዲቆዩ ተደርጓል። በአንጻሩም በቨርጂኒያ ግዛት በአስር ሺዎች የሚቆጠሩ የኤሌክትሪክ ኃይል መቋረጥ አጋጥሟቸዋል። በተመሳሳይ ከትላንት ሰኞ ምሽት አንስተው በከንታኪ ኢንዲያና፣ ቨርጂኒያ፣ ምዕራብ ቨርጂኒያ፣ ኢሊኖይ፣ ሚዙሪና ሰሜን ካሮላይና ከ218 ሺህ በላይ ደንበኞች የኤሌክትሪክ አገልግሎት ኃይል መቋረጥ እንዳጋጠማቸው የኤሌክትሪክ አገልግሎት መከታተያ ድረገጽ የሆነው ፓወር አውቴጅ ዩኤስ የተሰኘ ድረገጽ ዘግቧል። በመጨረሻም ዜና እረፍት፣ የፈረንሳይ ቀኝ አክራሪ ፓርቲ መስራች ዣን ማሪ ለፔን አረፉ። በጸረ ስደተኛና በመድብለ ባህላዊ ህብረተሰብ ጠል ንግግራቸው የሚታወቁት የፈረንሳይ ቀኝ አክራሪ ፓርቲ መስራች ዣን ማሪ ፔን በ96 ዓመታቸው ከዚህ ዓለም በሞት ተለይተዋል። በከረረው ቀኝ ክንፍ አቋማቸው ብርቱ ደጋፊዎች የነበሯቸውና በተቃዋሚዎቻቸው በስፋት ይወገዙ የነበሩት የብሔራዊ ግንባር ፓርቲ መስራች ማረፋቸውን የፓርቲያቸው ፕሬዚዳንት ጆርዳን ባርዴላ ዛሬ በኤክስ ገጻቸው ላይ አስፍረዋል። በፈረንሳይ ፖለቲካ እጅግ ከፋፋይ በሆነ አመለካከታቸው የሚታወቁት ለፔን በአይሁዶች ላይ የተፈጸመውን ጭፍጨፋ ማጣጣልን ጨምሮ አወዛጋጅ በሆኑ ንግግሮቻቸው በፍርድ ቤት በተደጋ ጋሚ የጥፋተኝነት ውሳኔ ተሰጥቷቸዋል። አድማጮች ለምሽቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ መሰናዶች ጋር ታምሹ ዘንድ ወደ አስማማዊ ነው ይመልሳቸዋል። አድማጮቻችን እየተካተላቸው የምትገኙት ከአሜሪካ ድምፅ እየተላለፈላቸው የሚገኘውን የማክሰኞ ምሽት የአሜሪካ ድምፅ ዝግጅታችን ነው። ቀደም ሲል የዓለም ዜናዎቹ ለእናንተ ደረሱ። ለዜናዎቹ ኤደን ገርመን አመሰግናለሁ። እያስተናገድኳችሁ ያለው ታስማማ የኑንኝ የስቲዲዮ ቅንብሩን ንጉሴ ታምሬ ነው እየመራልን ያለው። በምሽቱ በይብና ማህበራዊ ድረገጽ ፕሮዲሰራችን አባየው ገበያው ማብራናለች። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። አሁን ቀጥታ የምናልፈው ስንገባ ወዳስተዋወቅኳችሁ የመጀመሪያ ወደሆነው የምሽቱ አብይ ርዕስ ነው። በኢትዮጵያ የክርስትና እምነት ተከታዮች የኢየሱስ ክርስቶስ ልደትን ወይም ገና በማክበር ላይ ሲሆኑ በቅርብ ዓመታት ውስጥ ተከታታይ ግጭቶች በሚታዩበት የአፍሪካ ቀንድ ክፍል ሰላም እንዲመጣም ጸልየዋል። በአሶሽየትድ ፕሬስ የጠናቀረውን ዘገባ ጽዮን ግርማ እንደሚከተለው ታቀርበዋለች። በሺዎች የተቆጠሩ የኢትዮጵያ ኦርቶዶክስ እምነት ተከታዮች አዲስ አበባ ቦሌ በሚገኘው መድኃኔ ዓለም ቤተ ክርስቲያን በሙሉ ነጭ ልብስ ባሸበረቀ አለባበስ ደምቀው በእጆቻቸው የጧፍ መብራት ለኩሰው በጸሎትና በዝማሬ የኢየሱስ ክርስቶስን ልደት ገናን አክብረዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ አቡነ ማትያስ በዋዜማው ባስተላለፉት መልእክት የጎሳና ሌሎችም ግጭቶች በሚስተዋልባት ሀገር ሰላምና እርቅ ይወርድ ዘንድ ጥሪ አቅርበዋል። በቅርብ ጊዜያት ውስጥ በሀገሪቱ የታየው የመሬት ናዳ፣ መንቀጥቀጥ እንዲሁም ሌሎች የተፈጥሮ አደጋዎች በሺህ የሚቆጠሩ ሰዎችን አፈናቅሏል። በትግራይ ክልል ያለው ጦርነት በሰላም ቢቋጭም በአማራና በኦሮሚያ ክልል እንዲሁም በሌሎች ስፍራዎች የሚስተዋሉ ግጭቶች በርካቶችን ለአስከፊና የተስፋፋ ስቃይ ሲያጋልጥ፣ የህጻናት አድን ድርጅት ዩኒሴፍ እንደሚለው ዘጠኝ ሚሊዮን ህጻናት ከትምህርት ውጪ እንዲሆኑ አድርጓል። በቤተ ክርስቲያኒቱ የተገኙ ምእመናኑም ሰላም ለሀገራቸው እንዲመጣ ጸልየዋል። ልዑል ተስፋ በዘንድሮ አከባበር ላይ በመገኘቱ ደስታ ተሰምቶታል። በቦሌ መድኃኒዓለም ቤተ ክርስቲያን የተገኙት አማኞች ጧፍና ሻማ በእጃቸው ይዘው በዝማሬና በጸሎት ምስጋናና ልመናቸውን ለእግዚአብሔር አቅርበዋል። ምናለ እሸቱ በኢትዮጵያ የክርስትና እምነት ተከታይ ናት። የአላፋት ዝማሬ በሚል በኢትዮጵያዊው ጃንደረባ ትውልድ ዘማሪያን በተሰናዳ ዝግጅት ላይ ተገኝታ በዓሉን አክብራለች። በአዲስ አበባ ስላሴ ቤተ ክርስቲያን ቄስ የሆኑት ኢሳያስ ስዩም የኢየሱስ ክርስቶስ ልደት በዓል አከባበር ምን እንደሚመስል ይናገራሉ። የጌታን ልደት ቤተልሔም ተገኝቶ የማክበር ያክል ስሜት እንዲሰማን ሆነን የምናከብረው በዓል ነው። በዚህ ታላቅ የጌታችን ልደተ ክርስቶስ መወለድ ላይ ቅዱሳን መላእክትና ሰዎች ልጅ እርቅ ፈጥረው በአንድነት የዘመሩ ገና ለራስ ምግብ ከመመገብና ና ከራስ ደስታ በላይ እንደሆነም ቄስ ኢሳያስ አክለዋል። እንዲሁ ተሰብስበን በዓል አክብረን ዘምረን የምንሄድበት ብቻ አይደለም። ስንወጣ በጎ ስራ እንሰራለን እና ቤተ ክርስቲያን በዓላቶቿ ነዳዩን ያለው የሌለው የሚረዳበት እግዚአብሔር በሰጪ የሚሰጥበት በተቀባዩ ደግሞ የሚመሰገንበት ድንቅ ስራ ነው እና እየቸገረውን እንደግፍበታል፣ የደከመው እናበረታበታል፣ እንደጋገፍበታል። ተገናኝተን ስብሐት እግዚአብሔር እናቀርብበታል፣ ህብረት አንድነታችን እናጠናክርበታል። እና በዓሉ መስተጋብሩ ቀላል የሚባል አይደለም። በኢትዮጵያ የክርስትና እምነት ተከታዮች ዘንድ ከሚከበሩት በዓላት ገና በደማቅነቱ ይወሳል። ስያሜው ጌና ከሚለው የግሪክ ቃል የተወረሰ ሲሆን ትርጉሙም ልደት ማለት ነው። ገና ከመንፈሳዊ ይዘቱ ባሻገር ያለው ማህበራዊና ባህላዊ ክንዋኔውም በብዙሃን ዘንድ ተናፋቂ ያደርገዋል። ዘገባው የተጠናቀረው በአሶሺየትድ ፕሬስ ነው፤ ጥቂት መረጃዎች ታክለውበታል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ በመከታተል ላይ ያላችሁት ከአሜሪካ ድምፅ እየተላለፈላችሁ የሚገኘውን የማክሰኞ ምሽት የአሜሪካ ድምፅ ዝግጅታችን ነው። ቀደም ሲል እየተከበረ ያለውን የኢየሱስ ክርስቶስ ልደት በዓል ወይም ገናን የተመለከተውን የምሽቱን አብይ ርዕስ ነበር የተከታተልነው። ቀጥሎ ደግሞ የትንታኔው መጽሔት ወደ እናንተ ይደርሳል። በትንታኔው መጽሔታችን የመጀመሪያው ቅንብር ደግሞ የምንመለከተው የገና በዓል ገበያ በዋዜማው መሆን ይመስለን ነበር የሚለውን ነው። ገናን ለመቀበል በበዓል ግብይት ላይ ያገኘናቸው አስተያየት ሰጪዎች አንዳንድ የበዓል ፍጆታ ምርቶች ተመጣጣኝ ዋጋ ሲኖራቸው፣ ገሚሱ ጭማሪ ማሳየቱን ነግረውናል። በአዲስ አበባ አስተያየታቸውን የሰጡን ሸማቾችና ነጋዴዎች እንዳሉት ከዚህ ቀደም ከነበረው ሁኔታ በተለየ መልኩ መንገዶች በአብዛኛው ክፍት በመሆናቸው ምርቶች በበቂ ደረጃ ገብተዋል። ሆኖም የማህበረሰቡ የመግዛት አቅም ውስንነት ግብይቱን እንዳቀዛቀዘው ገልጸዋል። ብዙዎች እንደየአቅማቸው ለበዓሉ ሲሰናዱ፣ በሌላ በኩል በአዲስ አበባ ቤታቸው የፈረሰባቸው ነዋሪዎች ደግሞ በዓሉን ለማክበር የሚያስችል ሁኔታ ውስጥ አይደለንም ይላሉ። ኬኔዲ አባተ ተጨማሪ አለው። ዛሬ ታኅሳስ 28 ቀን በገና በዓል ዋዜ ማለት በአዲስ አበባ ከተማ የበዓል ግብይት የሚከናወንባቸውን የገበያ ስፍራዎች ተዘዋውረን ቃኝተናል። ከብት፣ በግና ፍየል፣ ዶሮና እንቁላል እንዲሁም ሽንኩርትን የመሳሰሉ ለምግብነት የሚውሉ ምርቶች በገበያ ስፍራዎች በዝተው ይስተዋላሉ። በስፍራው አግኝተን ያነጋገርናቸው ሸማቾችና አስተያየት ሰጪዎች በተወሰኑ ምርቶች ላይ ካለፉት ጊዜያት የተለየ የዋጋ ጭማሪ እንደሌለና በሌሎቹ ላይ ደግሞ ጭማሪ መስተዋሉን ተናግረዋል። በካራ የሚገኘው የበሬ ገበያ ቅኝት ካደረግንባቸው ስፍራዎች አንዱ ሲሆን ዋጋው ተመጣጣኝ እንደሆነ ሸማቾች ገልጸዋል። መንገዶች ክፍት በመሆናቸው በቂ ከብቶች መግባታቸው የዋጋ ጭማሪ እንዳይኖር አድርጓል ባይ ናቸው። አቶ ወንድሙ ቦሎሽ የተባሉ አስተያየት ሰጭ፣ ከፍተኛው እስከ 50 እስከ 200 ድረስ አለ ከፍተኛው ማለት ነው። ደግሞ እንደ መጠኑ አለ። እንደ መጠኑ ሰው ገዝቶ እንደ መጠኑ ለመብላት የተዘጋጀ በሬዎችን አሉ እና ዘንድሮ ትንሽ ከእንቁጣጣሽ የተሻለ እውነታ አለ። መንገዱ ሁሉ ክፍት ስለሆነ ብዙ በሬዎችን ገብቷል። ጥሪም ጥሩ ነው። እንደ አቅሙ ያገኛል። አቶ ጌቱ ገብረ ሕይወትም ይህንኑ አስተያየት ያጠናክራሉ። ያው እንግዲህ እኛ እንደ አቅም ነው ለራሳችን አራት ሆነን የምናርደው የገዛ ነው አምና ለዘመነው ለወጫ ከገዛ ነው ውስጥ ይህን ያህል ጭማሪ የለው ዋጋው ተመጣጣኝ ነው ማለት ካለው የገበያ ሁኔታ አኳያ ይህን ያህል ውድ ነው የምትለው አይደለም፣ ደህና ነው። የበሬ ነጋዴ የሆነው ባህሩ ስዩም በበኩሉ በቂ የከብቶች ግብይት ቢኖርም የሸማቾች ቁጥር ግን አነስተኛ መሆኑ እንደሚያሳስበው ይገልጻል። ገዢው ትላንትና ነበር አሪፍ፣ ዛሬ ገዢ የለም፣ እየተሸጠ አይደለም። ዛሬ ይኸው እንደሚታይ ነው። በጣም ብዙ ከፍታለሁ፣ ግን የሚገዛ ሰው የለም። ይሄኛው ይሄ የእኔ ዘጠና አምስት እችላለሁ ብዬ ነበረ፣ አሁን ሰማንያ አምስት ነው የሚሉኝ ወስኝ ልሸጠው ነው። አዋጣ ኪሳራ ነው። ሰማና ስምንት የገባ ስለሆነ ያው 3000 ቀነሽ ልሸጠው። በግና ፍየልም እንደዚሁ በገበያ ስፍራዎች ላይ በበቂ ደረጃ ቢገኙ የሸማቾቹ ቁጥር ግን አነስተኛ ነው። ዋጋቸው ከፍ ያለ መሆኑ ለሸማቹ ማነስ ምክንያት እንደሆነ አቶ ግዛቸው ዘውዴ የተባሉ ሸማች ገልጸዋል። ብዙ ጊዜ በዛ አካባቢ እየመጣው ፍየልም ገዛለው በግም ገዛ ነበረ። የዘንድሮ ገበያ ግን እጅግ በጣም ጨምሯል። አምና ይንገዛ የነበረው ወደ 13000 የነበረው አሁን ወደ አስራ ስምንት ሺህ ገብቷል እና ጭማሪው ትንሽ ናር ያለ ነው። አየት አየት አድርገን መግዛታችን አይቀርም፣ እንገዛለን። በአመት አንድ ጊዜ የሚመጣ ስለሆነ ገዝተን ቤተሰባችንን እናውላለን። የበግና ፍየል ነጋዴ የሆኑት አቶ ደርቤ ተፈራም እንዲሁ ዋጋው ከወትሮው ከፍ ያለመሆኑን ገልጸው የማህበረሰቡ የመግዛት አቅም ማነስም ለገበያው መቀዛቀዝ ምክንያት ነው ባይ ናቸው። አቅርቦቱ ነፍ ነው አለ ገብቷል። ያው መቼም በአራቱ ማዘን ይገባል። ትንሽ ሰው አቅም ያጣ ነገር ይመስላል። ከስምንት ሺህ እስከ ከፍተኛ ሰላሳ ሺህ ድረስ ይሸጣል ፍየል ከዛ በግም ደግሞ እንደዛው አምና በዚህን ሰዓት እኩል አድርሰናል፣ አጠናቀን ማለት ነው። አሁን ዛሬ ነገ በዓል ነው። ይህንን እንደዚህ ይዜን የሚያድር ከሆነ ያሰጋል። ያው ዞሮ ዞሮ ሽያጩ የሚሸጠው ውድ ነው። በሾላ ገበያ ደግሞ ዶሮ፣ እንቁላልና ሽንኩርትን የመሳሰሉ ግብይቶችን ተመልክተናል። ከ500 ብር ጀምሮ የሚገኘው ዶሮ ይህ ነው የሚባል ጭማሪ እንዳልታየበት የነገሩን ሸማቾች አንድ እንቁላል እስከ 18 ብር እንደሚሸጥ እና ሽንኩርትና ቅቤን የመሳሰሉ ምርቶች ደግሞ ውስን ጭማሪ እንደታየባቸው ተናግረዋል። ይህ በእንዲህ እንዳለ በኮሪደር ልማት ምክንያት በቅርቡ ቤታቸው የፈረሰባቸው የአዲስ አበባ ከተማ ነዋሪዎች በዓሉን በአስቸጋሪ ሁኔታ ለማሳለፍ ተገደናል ይላሉ። በደህንነት ስጋት ምክንያት ስሙ እንዳይጠቀስ የጠየቀን አንድ አስተያየት ሰጭ እኛ ጋር የበዓል ድባብ የለም ሲል በዓሉን እንደ ወትሮው እንደማያከብሩ አብራርቷል። ቤት ፈርሱ ምናምን በሚያስጠላ ሁኔታ ላይ እቃ ተበታቱ እንደፈለግ፣ በቃ ምንም በማታረግበት ሁኔታ ላይ ያስጠላል፣ ምንም ድባቡ በጣም ነው የሚያስጠላው። በቃ ቤታሱ በየቦታው ተበታት ነው። ምን አይነት ነገር ነው? ምንድን ነው የምታከብረው? አመት ባለ አመት ባለ አይመስልም። አሁን እኮ እንደ ተፈናቃይ ነው በቃ እቃ በሌለበት ምንም። ደስተኛ የምትሆነው እኮ ተሰብስበ፣ አንድ ልጅ አንድ ቦታ ሌላ ልጅ ሌላ ቦታ ሆኖ ምናምን ነው የምታከብረው። ገብቷል ወይ? ቤት ተከራይ ይሆናል። ያች የተከራይ የያዝ ቤት ሁለት ሰው ወይ ማዘርን እና ወይ አንድ አብሯት የሚያስገዛት ይኖራል። በቃ ሌላው ተበታት ነው ማለት። የሚያስጠላ ነው በጣም እና ምንም በቃ የሚታረድ ምንም ምንም የለም። የሚያስጠላል። በቃ በቃ ብራደሪ ማለት በፊት የምትጠቃቀሟቸው በራስ ቤት የነበሩ ነገሮች ስለሌሉ ለየት ያለ ነው። ለእኛ አዲስ የሆነ በቃ የሚያስጠላ ጊዜ ነው አሁን ላይ ያለንበት። ቤተሰቤ ተበታተነበት። አለ ገብቶ አላከራይም ደግሞ እንደዚህ አያከራየም። ስለዚህ ቤተሰብ ግማሽ ሌላ ግማሽ ሌላ ቦታ እንደዚህ የሆነበት ሰዋለ የሚያስጠላ ድባብ ነው። የአሞነይ የ2017 ዓ ም የገና በዓል ነገ ታህሳስ 29 ቀን የሚከበር ሲሆን ጠቅላይ ሚኒስትር አቢይ አህመድ የእንኳን አደረሳችሁ መልእክት በማህበራዊ የትስስር ገጾቻቸው አስተላልፈዋል። ለአሜሪካ ድምፅ፣ ኬኔዲ አባተ፣ አዲስ አበባ። ቀደም ሲል የኢየሱስ ክርስቶስ የልደት በዓል የተመለከቱ ቅንብሮችን ነው ወደ እናንተ ባብየርስ ና በትንታኔው መጽሔት የመጀመሪያው ቅንብራችን ያደረስ ነው። አሁን ወደ ሌሎች ዘገባዎች እናልፋለን። በኬንያ እየጨመረ ያለው የሴቶች ጥቃት ይመለከታል። ቀጣዩ ዘገባችን ኬንያ ውስጥ እንደ አውሮፓውያን አቆጣጠር ጀምሮ ካለፈው 2024 መስከረም ወዲህ ባለስልጣናት የመዘገቧቸው በሴቶች ላይ የተፈጸሙ ወሲባዊና ሌሎች ጾታዊ ጥቃቶች ቁጥር ከ7100 መብለጡ ተነግሯል። የአገሪቱ የደህንነት ሚኒስቴር የተባባሰ ላለው በሴቶችና በልጃገረዶች ላይ የሚፈጸም ጥቃት መፍትሄ የሚፈልግ ልዩ ቡድን አቋቁሟል። ከናይሮቢ መሐመድ የሱፍ ያስተላለፈውን ዘገባ ቆንጅታዬ እንደሚከተሉ ታቀርበዋለች። እንደ አውሮፓውያን አቆጣጠር ያለፈው 2024 ዓ ም የኬንያ የደህንነት ሁናቴ ዓመታዊ ሪፖርት አብዛኛውን ስፍራ የሰጠው በቤተሰብ አባል፣ በጎረቤት ወይም በሌላ ሰው እጅ ጥቃት የደረሰባቸው እንዲሁም የተገደሉ ሴቶችና ልጃገረዶችን ጉዳይ ነው። ባለስልጣናቱ እንዳሉት ከ2023 ዓ ም ወዲህ ከ7100 በላይ ጾታዊ ጥቃቶች ተፈጽመዋል። ሳራ ዋምቡዊ ስለደረሰባት ጥቃት ትናገራለች። የ20 ዓመት ባሏን የኃይል ጥቃት ስለሚፈጽምባት ጥላው እንደሄደች የምትናገረው የ40 ዓመቷ ኬንያዊት ሳራ ጥሏት መሄዷ እንዳስቆጣው ገልጻለች። ባለፈው 2024 ጥር 18 ቀን ነው ጥቃቱ የደረሰብኝ። ፊቴ ላይና መላው ሰውነቴ ላይ 38 ጊዜ በስለት ተወቅቶኛል። የውስጥ አካላቴ ኩላሊቴና ጉበቴ ሳይቀር ተጎድተዋል። ሆስፒታል ገብቼ በነሐሴ ወር ነው የወጣሁት። የኬንያ የውጭ ጉዳይ ሚኒስትር እና ተጠባባቂ የሀገር አስተዳደር ሚኒስትር የሆኑት ሙሳሊያ ሙዳቫዲ በሴቶች ላይ የሚደርሱት ጥቃቶች የጸጥታ ኃላፊዎችን እያሳሰቡ መሆኑን ባለፈው ሳምንት በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። ናይሮቢ ካውንቲ ሪኮርድድ ዘ ሃይስት ነምበር ኦፍ ኤስጂቢቪ ኬሴስ ዋይል ሰምቡሩ ከፍተኛው የወሲባዊና ጾታ ተኮር ጥቃት አሀዝ የተመዘገበው ናይሮቢ ወረዳ ውስጥ ሲሆን ከሁሉም ዝቅተኛው ቁጥር ደግሞ የተመዘገበው ሳምቡሩና ማንዴራ ውስጥ ነው። በ2024 ከነሐሴ እስከ ህዳር በነበረው ጊዜ 100 ሴቶች በሰው እጅ ተገድለዋል። እስካሁን የወንጀል ምርመራ ዋና መምሪያ የነዚህን የሁሉንም ወንጀሎች ምርመራ አጠናቋል። አብዛኞቹ በፍርድ ቤት ሂደት ላይ ናቸው። ከሁለት ሳምንታት በፊት በዋና ከተማዋ በናይሮቢ በሴቶች ላይ የሚፈጸመው ግድያ እንዲቆም በመጠየቅ በመቶዎች የተቆጠሩ ሰዎች ሰልፍ ወጥተው ነበር። ፖሊስ አስለቃሽ ጋዝ በመጠቀም ሰልፉን ከመበተኑም ሌላ ሰልፈኞችን አስሯል። የፖሊሶቹ አድራጎት ተቃዋሚ ሰልፈኞቹን የሰብአዊ መብት ቡድኖችንና የሴቶች ድርጅቶችን አስቆጥቷል። የሀገሪቱን ባለስልጣናትም በሴቶች ላይ ለሚደርሰው ግድያ ተገቢውን ትልቅ ትኩረት ባይሰጡት ነው በማለት ተቃዋሚዎች ወንጅለዋል። ታራዋን ቡዊ አጥቂዋ ከእስር መለቀቁንና እገልሻለሁ እያለ እንዳስፈራራት ገልጻለች። በመሆኑም እንዳያገኛት ሁለት ልጆቿን ይዛ ቦታ እየቀያየረች ተደብቃ እንደምትኖር ገልጻለች። በአሁኑ ወቅት ሕይወት ያደጋ ላይ ነው። ጥቃቱን የፈጸመብኝ ሰው አልታሰረም። እጨርስሻለሁ፣ ክሱም ውድቅ ይደረጋል ብሎ ዝቶብኛል። ስለዚህ ተደብቄ ያለሁት። የሰብአዊ መብት ተመራማሪዎች የወንድ የበላይነት አስተሳሰብና ተገቢው የደህንነት ጥበቃ አለመኖሩ በሴቶች ላይ ለሚፈጸሙት ጥቃቶች ከሚጠቀሱት ምክንያቶች መካከል እንደሆኑ ነው የሚናገሩት። ኢንጆኪ ጋቻንጋ የሰብአዊ መብት ተሟጋች ናቸው። ጥቃት የሚደርስባቸው ሴቶች ቁጥር በይፋ ከተገለጸውም በላይ ሊሆን እንደሚችል አመልክተዋል። አብዛኛው የወሲባዊ ጥቃት ሪፖርት የሚመጣው ዝቅተኛ ገቢ ያላቸው ሰዎች ከሚኖሩባቸው አካባቢዎች ነው። ነዋሪዎቹ እጅግ የበረታ ድህነት ውስጥ ነው የሚኖሩት። መረጃዎቹ እንደሚያሳዩትም በብዛት ጥቃቱ የሚፈጸመውን በእነዚህ አካባቢዎች ነው። በቀን በቀን በስፍራው ሆነው ጥቃቶቹን ለሚዘግቡት ሰዎች ቁጥሩ ብዙ ሆኖ ሊታያቸው ይችላል። ነገር ግን ቁጥሩ በዜና ጎልቶ ከሚነገረውን በላይ እንደሆነ እናውቃለን። እጅግ ከባድ ችግር ነው ያለው። መንግስት አንድ ነገር ማድረግ አለበት። የጾታዊ ጥቃት ሰለባዎች ማገገሚያ ማዕከል የተባለ ተቋም ኬንያ ውስጥ ከሶስት ሴቶች አንዷ አስራ ስምንት ዓመት ያልሞላት ታዳጊ ወጣት ሳለች ለወሲባዊ ጥቃት የተጋለጠች ነች። ካገቡ ሴቶች ውስጥ ደግሞ 38 ከመቶ በባላቸው ድብደባ ደርሶባቸዋል። የኬንያ መንግስት በሴቶች ላይ የሚፈጸሙትን ጥቃቶች የሚያስቆም መፍትሄ የሚፈልግና ለሰለባዎች ፍትህ የሚሰጥ የደህንነት ቡድን እንዳቋቋመ ይናገራል። ይህ በዚህ እንዳለ ባሏ 38 ጊዜ በስለት እንደወጋት የገለጸችው ሳራ ዋንቡዊ እጨርስሻለሁ ብሎ ስለዛተባት እንዳያገኛት ቤተሰቦች ተሰባስበው የፈረንጆች ገናንና አዲስ ዓመትን አብረው ሲያከብሩ ቦታ እየቀያየረች ተሸሽጋ መኖሯን ቀጥላለች። በኬንያ እየጨመረ የመጣውን የሴቶች ጥቃት የተመለከተውን ዘገባ ነው። ተከታትላን እየተመለስ ነው። ቀጣዩ ዘገባችን ደግሞ ትላልቆቹ ሀያ ላይ የሚፎካከሩባት ታናሿን ደሴት የሆነችውን ሲሸልስን ይመለከታል። በአፍሪካ ምስራቃዊ የውቅያኖስ ጠረፍ ላይ የምትገኘው ትንሿ ደሴት ሀገር ሲሸልስ ሳትጠበቅ ትላልቅ ሀያላን ፉክክር ቦታ ሆናለች። ቻይና ከሲሸልስ ጋር ለአመታት ዲፕሎማሲያዊ ግንኙነቶችን ስትገነባ ቆይታለች። ዩናይትድ ስቴትስ ግን ወሳኝ ወደሆነችው የሕንድ ውቅያኖስ ደሴት የተመለሰችው በቅርቡ ነው። ኬት ባርትሌት ቻይና እና ዩናይትድ ስቴትስ የደሴቲቱ ነዋሪዎች ልብ ለመማረክ ምን እያደረጉ እንደሆነ ለመመልከት ወደ ሲሸልስ ማሀይ ደሴት ተጉዛለች። ደረጀ ደስታ እንደሚከተሉ ያቀርበዋል። ሲሸልስ ለጫጉላ ሽርሽር የምታስደስት ደሴት ብቻ አይደለችም። የዓለም ሀያላንንም ለረዥም ዘመን ማርካለች። ሲልቬስትሬ ራደንጎዴ የሲሸልስ የውጭ ጉዳይና ቱሪዝም ሚኒስትር ናቸው። እንዳልሽው የእኛን ልብ ለመማረክ የሚፈልጉ የተለያዩ ኃይሎች፣ የተለያዩ ሀገራት እንዳሉ እናስተውላለን በሲሸልስ በግዛቷ ላይ የጦር ሰፈር እንደማይኖር ፈጽሞ የውጭ ወታደራዊ ሰፈር እንደማይኖር ወስናለች። በህንድ ውቅያኖስ ከአፍሪካ በስተ ምስራቅና ከባህረ ሰላጤው በስተ ደቡብ ያለው የደሴቲቱ ስልታዊ ስትራቴጂ አቀማመጥ ከጥንት ጀምሮ እስከ ዛሬ ድረስ እንደ አሜሪካ፣ ህንድ ህንድና ቻይና ያሉትን ሀገሮች ትኩረት ስበዋል። እንደ ኤሮፓ አቆጣጠር በ1963 የቀዝቃዛው ጦርነት ወቅት የዩናይትድ ስቴትስ የሩሲያ ሳተላይቶችን ለመቆጣጠር በማሃዌ ዋና ደሴት ላይ የመከታተያ ጣቢያ ገንብታለች። የ73 ዓመቱ የደሴቲቱ ነዋሪ ፖልቻው አሜሪካውያን በደሴቲቱ ጣቢያቸውን አቋቁመው የሰፈሩበትን ጊዜ ያስታውሳሉ። እኔ በደሴቲቱ የሚገኘው የሀገሬው የቅርጫ ኳስ ቡድን መሪ ነበርኩ የሳተላይት መከታተያው ጣቢያው ቴክኒሽያኖችን እንገጥማቸው ነበር። እንደ ኤሮፓ አቆጣጠር በዘጠናዎቹ ውስጥ የሶቪየት ኅብረት ውድቀት ከሆነ ብዙ አመታት በኋላ ዩናይትድ ስቴትስ የሲሸልስ ኤምባሲዋን ዘጋች። አንድ ወር ቆይታም የሳተላይት መከታተያ ጣቢያውን ዘጋች። ያ ከሆነ ከሶስት አስርት ዓመታት በኋላ የአሜሪካና ቻይና ፉክክር እየተጋጋለ ባለበት በአሁኑ ወቅት ዋሽንግተን እንደገና አይኗን ሲሸልስ ላይ ተክላለች። ኤድሃም ሎፊ ሲሸልስ ባለው የአሜሪካ ኤምባሲ ጉዳይ አስፈጻሚ ናቸው። የኤምባሲው እንደገና መከፈት ዩናይትድ ስቴትስ ከሲሸልስ ጋር ላለን አጋርነት የምትሰጠውን ትኩረት አጉልቶ ያሳያል። በማሄ የሚገኘው የቻይና ኤምባሲ ለቃለመጠይቅ የቀረበለትን ጥያቄ ውድቅ አድርጎታል። ይሁን እንጂ ዋሽንግተን ባልነበረችባቸው ዓመታት ቻይና ሲሸልስ ውስጥ ዲፕሎማሲያዊ እንቅስቃሴዎቿን አጠናክራለች። ዶክተሮችን ልካለች። ሆስፒታሎች፣ ተመጣጣኝ መኖሪያ ቤቶች፣ የምክር ቤትና የፍርድ ቤት ህንፃዎችን፣ ሁሉንም በነጻ ገንብታለች። ቻይና ለመንግስት ቴሌቪዥን ጣቢያም አዲስ ገንብታ አዲስ ህንፃ ገንብታ በስጦታ አበርክታለች። አሁንም የሲሸልስ የውጭ ጉዳይ ሚኒስትር ራዶንጎዴ፣ ልዩነቱ ቻይና ለሲሸልስ የምትሰጠው ድጋፍ የሚጨበጥ ነው። እነሱን ማየት ትችያለሽ። አሜሪካ የምትሰጠንን ድጋፍ አታዩም። አድሃም ላትፋይ ዩናይትድ ስቴትስ በተለየ መንገድ ድጋፍ እያደረገች ነው ይላሉ። ህንፃዎችን ከመገንባት ይልቅ አቅምን እየገነባን ነው እና በአደገኛ ዕፅ አዘዋወርነትም ሆነ በህጋዊ ስርዓቱ ወይም የፖሊስ ኃይል ላይ ግብዓቶችንና ባለሙያዎችን ለማቅረብ በምንችልበት ቦታ ሁሉ ያንን በማድረጋችን ደስተኞች ነን። በእውነትም ደግሞ እዚህ ላይ ነው ኢንቨስት እያደረገን ያለ። ነው ለወደፊቱ የሚበጅ ዘርን እየዘራን ነው። ስለዚህ አዎ ከህንፃ ጋር አንድ አይነት ነገር አይደለም፣ ግን ይህን ማድረግ የበለጠ አስተዋጽኦ እንዳለው እናምናለን። ያ ግን እዚህ ያሉ የአንዳንድ ነዋሪዎችን ልብ ለመማረክ በቂ ላይሆን ይችላል። ፍራንሲስ ኡዴስኮ የሲሸልስ ዋና ከተማ ቪክቶሪያ ነዋሪ ናቸው። So people generally have a very positive view of China. But uh, whereas maybe the U.S. Um, ቻይና ሲሸልስን ብዙ ትረዳለች፣ ስለሆነም ሰዎች በአጠቃላይ ለቻይና በጣም አዎንታዊ የሆነ አመለካከት አላቸው። ዩናይትድ ስቴትስ ግን ምናልባት በዘጠናዎቹ ውስጥ ትታ ስለሄደች ይሆናል ከአሜሪካውያን ጋር ያን ያህል ብዙ አንገናኝም። አንዳንድ ነዋሪዎች አገራቸው በቀጠናዊ ፖለቲካዊ የኃይል ጫዋታ በመሳሪያነት እያዋለች ነው ብሎ ቢሰጉም የፕሬዝደንት ዋቭል ራምካላዋን አቋም ግልጽ ነው። ሴሸልስ የዚህ አካል አይደለችም። እስካሁን በወደባችን የቻይናን ጦር መርከቦች፣ የህንድ የጦር መርከቦች፣ የአውሮፓ የጦር መርከቦች የአሜሪካ የጦር መርከቦች እንቀበላለን። ምክንያቱም ከሁሉም ጋራ ወዳጆች ነን። ከዓለም ሁለት ሶስተኛው የነዳጅ ዘይት የሚተላለፉበት የህንድ ውቅያኖስ ቁልፍ የመተላለፊያ የውሃ መንገድ ነው። ይህም በአካባቢው ተጽዕኖ ለመፍጠር በሚፎካከሩት የአካባቢው ፖለቲካ ተቀናቃኞቹ እንደ ቻይናና ዩናይትድ ስቴትስ ዘንድ ሲሸልስ በካርታው ላይ ጎልታ እንድትታይ ያደርጋታል። ከአሜሪካ ድምፅ እየተላለፈላችሁ የሚገኘውን የማክሰኞ ምሽት ዝግጅታችን ነው እየተከታተላችሁ ያላችሁት። አሜሪካ ድምፅ የሚያዘጋጃቸውን ዘገባዎችን በዌብሳይታችን አማሪክ ዶት ቪኦ ኒውስ ዶት ኮም በፌስቡክ አት ቪኦ አማሪክ ላይ በትዊተር ሀሽታግ ቪኦ አማሪክ ላይ የምታገኟችሁናል። ኢንስታግራም እና ዩቲዩብ ላይም እንደምታገኟችሁ ከወዲሁ እንጠቁማለን። አስማማየ ነው ነኝ፣ እያስተናገርኳቸው ያለሁት የስቱዲዮ ቅንብሩ እየመራልን ያለው ንጉሱ ታምሬ ነው። ዋና አዘጋጇ ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ ዝግጅቶቻችን ይቀጥላሉ። አሁን የምንገኘው የምሽቱ አጋማሽ ላይ ነው። ቀደም ሲል የምሽቱ የመጀመሪያ ምዕራፍ እነስ ተካተሉት የነበረው ወደ ሁለተኛው አጋማሽ እናልፋለን። የመጀመሪያ ቅንብራችን የሚሆነውም ንግድና መጣና ያብት ነው። ሳምንታዊ ንግድና ምጣኔ ሀብት ዘገባችን ዛሬ ትኩረቱን እያደረገ ያለው አሁንም ሕይወትን እየቀጠፈ ያለውን የትራፊክ አደጋ ይመለከታል። በኢትዮጵያ በሚደርሱ የትራፊክ አደጋዎች ዋነኛ ተጎጂዎቹ ወጣቶች መሆናቸው የሚደርሰውን ሰብአዊና ኢኮኖሚያዊ ጉዳት ከፍ እንዲል አድርጎታል ሲሉ ባለሙያዎች ይናገራሉ። ለችግሩ ዘላቂ መፍትሄ ለማምጣትም መንግስት በትኩረት እንዲሰራ ማሳስበዋል። የኢትዮጵያ መንገድ ደህንነትና መድን ፈንድ አገልግሎት በበኩሉ የትራፊክ አደጋ አሁንም ሀገራዊ ስጋት መሆኑን ጠቅሶ ነገር ግን የተጎጂዎቹ መጠን እየቀነሰ መምጣቱን አስታውቋል። የመንገድ ደህንነትን በትምህርት ስርዓት ውስጥ እንዲካተትና የህግ ማሻሻያዎችን በማድረግ ለችግሩ ዘላቂ መፍትሄ ለማምጣትም እየሰራው ነው ብሏል። በዚህ ጉዳይ የተጨማሪ ያለ በኢትዮጵያ የትራፊክ አደጋ አሁንም ህይወት መቅጠፉን ቀጥሏል። በቅርቡ እንኳን በሲዳማ ብሔራዊ ክልላዊ ምስራቃዊ ሲዳማ ዞን ቦና ዙሪያ ወረዳ በተከሰተው አደጋ 71 ሰዎች ለህልፈተ ህይወት ተዳርገዋል። በአዲስ አበባ ዩኒቨርሲቲ የቴክኖሎጂ ኢንስቲትዩት የመንገድና ትራንስፖርት ክፍል ተመራማሪ የሆኑት ዶክተር ዮናስ ምን አሉ? ኢትዮጵያ ካላት የመኪና ቁጥር አንጻር ሲታይ የሚደርሰው የትራፊክ አደጋ ቁጥር ከፍተኛ ነው ይላሉ። በትራፊክ አደጋ ከሚደርሱ አስር የሞት አደጋዎች መካከል ዘጠኙ የሚከሰቱት ኢትዮጵያን ጨምሮ በታዳጊ ሀገራት ነው የሚሉት ዶክተር ዮናስ ምክንያቶችንም እንደሚከተለው ያብራራሉ። አንደኛው ከመኪኖች አንጻር መኪኖች አሰራራቸው ሊሆን ይችላል እድሜያቸው ሊሆን ይችላል። ሞዴላቸው ሊሆን ይችላል። ከዛ አንጻር አደጋ ያው ሊከሰት ይችላል። አንደኛው ምናልባት በዚህ ምክንያት የሚከሰት አደጋ እንደው አምስት አስር ፐርሰንት ቢይዝ ነው እንደ አጠቃላይ ማለት ነው። እና ምናልባት ሁለተኛው ከአጠቃላይ እንግዲህ እንቅስቃሴ መንገድ አሰራሩ አንፃር ዲዛይኑ ሊሆን ይችላል የሚገነባበት ሁኔታ የአየር ንብረቱ ሌሎች ሌሎች ነገሮችን ያው እነዚህም ልንወስድ እንችላለን እነዚህ ምናልባት የተወሰነ እስከ አስራ አምስት እስከ ሀያ ፐርሰንትም ድርሻውን ሊወስዱ ይችላሉ እና ዋናው ብዙውን ድርሻ የሚወስደው ብዙ አደጋዎች የሚከሰቱበት እንደው እስከ ሰማንያ እስከ ዘጠና ፐርሰንት የሚወስደው ከሰው ጋር የተያዘ ነው ወይም የሰው ኢረር ምንለው ማለት ነው ይሄ በትክክል የሹፌሩን የድራይቨሩን አነዳድ እስኪል መንጃ ፈቃድ አወጣጡ የእግረኛ ደግሞ አጠቃቀም መንገድ አያያዝ ምናምን ከነዚህ ጋር ይያዛል ስለዚህ የታዳጊ ሀገራት ላይ እኛ ኢትዮጵያንም ጨምሮ አደጋዎቹ በጣም አደገኛ ሰፊ የሆኑ የመጡበት ይሄ ትልቁን ፋክተር የሚይዘው ዘጠና ሰማኒያ ፐርሰንቱን የሚይዘውን ሰዎቹ ላይ ያለው ማኔጅ የምናደረግበት የምንሰራበት ሲስተም ላይ ብዙ ክፍተቶች ስላሉበት ነው ብለን በመደምደም የምንችለው ነገር ይኖራል። የዓለም ጤና ድርጅት በትራፊክ አደጋ በየአመቱ አንድ ነጥብ ሁለት ሚሊዮን ገደማ ሰዎች ሲሞቱ ከ20 እስከ 50 ሚሊዮን የሚደርሱ ደግሞ ለአካላዊ ጉዳት እንደሚዳረጉ ባወጣው አመታዊ ሪፖርት ላይ ገልጿል። አብዛኞቹ ተጎጂዎች ደግሞ ከ15-29 ባለው የዕድሜ ክልል ውስጥ የሚገኙ ናቸው። በኢትዮጵያም አብዛኞቹ ተጎጂዎች ወጣቶች ናቸው የሚሉት ዶክተር ዮናስ ይህም በሀገር ላይ የሚያደርሰውን ሰብአዊና ኢኮኖሚያዊ ጉዳት ከፍ እንዲል አድርጎታል ይላሉ። በጣም ከፍተኛ ጉዳት ያደርሳል እንጂ በጣም በጣም ከንብረትም አንጻር፣ ከሰው ህይወትም አንጻር የፕሮዳክቲቪቲ ምክንያቱም አብዛኞቹ አደጋዎች የሚደርሱት እኮ ወጣት የፕሮዳክቲቭ የሚባለው ከአምስት ከያዘጠኝ አመት እድሜ ያለው ነው። ቁጥሮቹ የሚያሳዩት እነዚህ ታዳጊ ሀገራት ኢትዮጵያንም ጨምሮ ከሚሞቱ ሰዎች በአደጋ ምክንያት ሰለባ ከሚሆኑ ሰዎች ውስጥ ይሄኛው እድሜ ነው በጣም ብዙ ሊድ እያደረገ ማለት። በአለም ላይም ደግሞ አንደኛው ገዳይ ለዚህ ፕሮዳክቲቭ ወጣት አንደኛው ገዳይ የሆነ ምክንያት የትራፊክ አደጋ ነው። ስለዚህ እንደ ሀገር እኛም ብዙ ሎስ እያደረግን ነው እንደማለት ነው። እና ስለዚህ ይሄ ምንም ጥያቄ የለው ተደጋጋሚ አሁን በቅርብ ምን እንደተከሰተው አይነት አደጋዎች ይከሰታሉ። በርግጥ ከዚህ በፊትም ብዙ ይከሰታሉ። ምናልባት እንደኔ እይታ ችግሩ ምንድን ነው አደጋዎቹ ሲከሰቱ በዛች በዛች ጊዜ ወቅት የሚኖረው የሁሉም የሚመለከተው ባለድርሻ አካላት ለተወሰነች ጊዜ ብቻ ነው። በጣም ሆት ሆኖ ሚዲያውም የሚመለከታቸው አካላትም ትንሽ እንቀሳቀስ፣ ከዛ በኋላ ይረሰ። ይረሳል በሀገር አቀፍ ደረጃ በ2016 ዓ.ም 3111 ሰዎች በትራፊክ አደጋ ህይወታቸውን ማጣታቸውን የኢትዮጵያ መንገድ ደህንነትና መድን ፈንድ አገልግሎት መረጃ ያሳያል። የተቋሙ የትምህርትና አቅም ግንባታ መሪ ስራ አስፈጻሚ የሆኑት አቶ ዮሐንስ ለማ የትራፊክ አደጋ አሁንም ሀገራዊ ስጋት መሆኑ ላይ ቢስማሙም ባለፉት አምስት አመታት ግን የሚደርሰው ጉዳት እየቀነሰ መጥቷል ይላሉም። ምናልባት ከቁጥር ደረጃ ብቻ ዝም ብለን የምንወስደው ነገር ከሆነ ለምሳሌ በሁለት ሺ አስር አመተ ምህረት ወደ አምስት ሺ አንድ መቶ አስራ ስምንት ሰዎች ነበረ ህይወታቸው ያለፈው። ያን ጊዜ ከዘጠኝ መቶ ሺህ እንደዛም ያልዘለለ ተሽከርካሪዎች ነበሩን። በሌላ በኩል ደግሞ የሁለት ሺ አስራ ስድስትን ደግሞ ብንወስድ ከአንድ ነጥብ አምስት ሚሊዮን በላይ ተሽከርካሪዎች ናቸው ያሉት። በመንገድ ትራፊክ አደጋ ደግሞ ህይወታቸውን ያጡ ዜጎቻችን ወደ ሶስት ሺ አንድ መቶ አስራ አንድ አካባቢ ነው የሚሆኑት። ይህንን በቁጥር ደረጃ ያየ ነው እንደሆነ ምናልባት የተወሰነ የመቀነስ ትሬንድ እንዳለ የሚያሳይ ነው። በየአመቱን ብንወስደው ይህንን የሚያሳዩ ነገሮች አሉ። ከችግሩ ግዝፈት እና ካሉን የተሽከርካሪ ቁጥሮች እንዲሁም ደግሞ እንደ ሀገር ልንደርስበት ካሰብ ነው ደግሞ ግን ደግሞ የተነሳን እንደሆነ አሁንም ችግሩ ብዙ ያልተሻገር ነው እና መሰራለት የሚገባ መሆኑን የሚያሳይ ነው። ምናልባት አለም አቀፍ የሆነ ትሬንድ አለ። የተሽከርካሪ አደጋ የሚለካበት ወይ በመቶ ሺህ ህዝብ ነው፣ ከዛ ውጭ ደግሞ በአስር ሺ ተሽከርካሪ ነው የሚለቀው። ያንን የሚያስተብን እንደሆነ ለምሳሌ በሁለት ሺ አስር አካባቢ በአስር ሺ ተሽከርካሪ ሞት የነበረ የሰው ቁጥር ወደ ሀምሳ አራት አካባቢ ነበረ። ዛሬ ላይ ደግሞ ያየነው እንደሆነ በአስር ሺህ ተሽከርካሪ የሚሞቱ የሰው ቁጥር ወደ ሀያ ነጥብ ሰባት ወርዷል ማለት ነው። ይህንንም በተሽከርካሪ ቁጥራችንም በህዝብ ቁጥሩም ከመሰረተ ልማት ዝርጋታውም ከዜጎች ከአንድ ቦታ ወደ ቦታ የመንቀሳቀስ ፍላጎት መጨመርም ከሌሎች ነገሮች ጋር ቢያያዝም ግን በተወሰነ መልኩ የመቀነስ ትሬንድ መኖሩን የሚያሳይባቸው ሁኔታዎች አሉ። የሆነ ሆኖ ግን አሁንም የትራፊክ አደጋ ብዙ ልንሰራለት የሚገባና ብዙ ያልተሻገርነው ችግር እንደሆነ ነው የወሰድነው። የትራፊክ አደጋን ለመከላከል በሚያስችሉ ስራዎች በበጎ ፈቃድ አሻራውን ለማሳረፍ የተቋቋመው የኢትዮጵያ መንገድ ደህንነት ማህበር ፕሬዚዳንት አቶ ዮናስ ወልደሰማያት ግን የትራፊክ አደጋ አሁንም አሳሳቢነቱ እንደቀጠለ ነው ይላሉም። የእኛ የኢትዮጵያ መንገድ ደህንነት ማህበር ዋና አላማ ይህ ጉዳይ ችግሩ ለአንድ ድርሻ አካል የሚሰጥ አለ የሁሉም የድርሻ አካል ሊሳተፍበት፣ ሊያስተባብር ይገባዋል ብለን እንግዲህ እንደ ማህበር በሲቪል ማህበረሰብ ተመዝግበን እኛ ከት ስንቋቋም አካባቢ የነበረው ቁጥር ትንሽ ከፍ ያለ ነበር። ወደ አምስት ሺህ አንድ መቶ አስራ አንድ አካባቢ ነበረ። አሁን እንግዲህ በቁጥር ብዙ ጊዜ የአንድ ሰው ዋጋ አይተመንም። እስካሁንም እንደምታየው በቅርብ የሚታዩት ሁኔታዎች አክሲደንቶች እየጨመሩ ይታያል። እንግዲህ የምነግርህ በፖሊስ መረጃ ተመዝግቦ የሚገኘውን ነው። አንዳንድ መረጃዎች እንግዲህ ወደ ፖሊስ ማይደርጉ ስላሉ ስቴክሆልደሮች መስራት የሚገባቸው ሚዲያዎች መስራት የሚገባቸው አዋርነት መስራት አለባቸው። መንግስት መስራት ያለበት ኃላፊነት መወጣት አለበት። ሲቪል ማህበረሰቦች በአገሪቷ ውስጥ ሁሉም የእኔ ያገባኛል። ይሄ ልክ መንገድ ደህንነት የሁሉም ኃላፊነት ለአንድ ማህበረሰብ ለአንድ ሰው ምንተው አለም ነው የኛ ስሎጋ እኔም ያገባኛል በሚል ሁላችንም የድርሻችንን ከተወጣ የተባለውን እቅድ መቀነስ ብቻ ሳይሆን መከላከል ምንችልበት ደረጃ ላይ እንደርሳለን የሚል ነው። ዶክተር ዮናስ በበኩላቸው መንግስት የትራፊክ አደጋዎች በዘላቂነት እንዲቀንሱ የችግሩ ምክንያቶችን በጥልቀት በማጥናትና በመለየት ለመፍትያቸው በትኩረት መስራት እንደሚገባ ይመክራሉ። ግብ ማስቀመጥ አለብን። በቃ ምን መስራት አለብን፣ ምን ማድረግ አለብን? የሚለውን ከላይ ዲሲሽን ሜከሮች ወይም ደግሞ እነዚህ ውሳኔ ሰጪ አካላት ትኩረት ሰጥተውት በእቅድ አስቀምጠው ያንን በዛ መሰረት መስራት አለባቸው። ይሄ በጩኸት እንደዚህ ዝም ብሎ በላይ ላይ ለሚዲያ እንደዚህ ለምና የሚሰሩ ስጆታዎች እንደዚህ አይነት ነገሮች የተወሰነ ጊዜ ስሜትን ሊያነቃቁ ይችላሉ። ኦፍኮርስ ከተወሰነ ጊዜ በኋላ ግን ለውጥ ለማምጣት በጣም ቀጣይነት ባለው ሁኔታ እቅድ ላይ ተቀምጦ በአሁን ስትራቴጂ የሚባል ነገር መቀመጥ አለበት። በአንድ አመት ውስጥ በስድስት ወር ውስጥ የት ለማድረስ ነው የሚታሰበው? ያንን ለማድረስ በመንስኤዎቹ ላይ ምንድን ነው መስራት ያለብን? መረጃዎቹ ይሰበሰባሉ። ከመኪና አንጻር ሊሆን ይችላል። ከሰዎቹ ከድራይቨሮች እና ከሌሎች ብሄር አንጻር ሊሆን ይችላል። ከመንገዶቻችን አሰራ ሊሆን ይችላል። ስለዚህ ዲቴል ዳታዎቹ ይሰበሰባሉ፣ መሰብሰብ አለባቸው። በቃ ትኩረት ሰጥቶት ማለት ነው። ከዚህ በፊት የተደረሱትን አደጋዎች ብን ወደኋላ አስር ሃያዎቹን እንኳን መረጃቸውን ብንሰበስብ ወደ እንደ ልክ እንደ ክራይም ኢንቨስቲጌሽን እንደማለት ማለት ነው። ኢንቨስቲጌት ብናደርጋቸው ሰርቫይቫሎቹን እዛ አካባቢ የነበሩትን እየጠየቅን ምናምን ብንገጣጥማቸው የሚነግሩን ነገሮች አሉ። በቃ ምን ላይ መስራት እንዳለብን እና እነዛን ከለየናቸው ናቸው። እነዛን ትኩረት ሰተን የሚያስፈልገውን ወጪ በጀት ጊዜ በሙሉ መድበን ከሰራን መቀነስ ይቻላል። የተወሰነ መግታት ይቻላል። የተወሰነም በጊዜ ሂደት ወደሚፈለገው ሌብል ማምጣት ይቻላል ብዬ አስባል በኢትዮጵያ ዋነኛዎችን የትራፊክ አደጋ ምክንያቶች የመለየት ስራ ተከናውኗል የሚሉት የኢትዮጵያ መንገድ ደኅንነትና መድን ፈንድ አገልግሎት የስራ ኃላፊ አቶ ዮሐንስ ለማ በበኩላቸው ማህበረሰባዊ ግንዛቤን ለማሳደግ የመንገድ ደህንነት በትምህርት ስርዓት ውስጥ እንዲካተት ተደርጎ ከ2014 ጀምሮ በአንደኛ ደረጃና ሁለተኛ ደረጃ ትምህርት ቤቶች እየተሰጠ መውን ይናገራሉ። አሽከርካሪዎች ስለ መንገድ ደህንነትም ሆነ ስለ ትራፊክ ምልክትና ማመልከቻዎች የሚማሩት መንጃ ፈቃድ ለማውጣት በሚሄዱበት ሰዓት ነው። ከዛ ውጭ ግን በትምህርት ደረጃ ብዙም ስለ መንገድ ደህንነት የማይነገርባቸው ሁኔታዎች ነበሩ። ያንን የመቀየር እና አሁን በካሪክለም ውስጥ የመንገድ ደህንነት ትምህርት አንዱ እንዲሆን ተደርጎ ስራዎች እየተሰሩ ነው የሚገኙት። በሌላ በኩል ደግሞ የመንጃ ፈቃድ አሰጣጥ ሂደቱ ላይም ደግሞ የሚታዩ የተለያዩ ብልሹ አሰራሮች አሉ። ያንንን መሰረት በማድረግ ደግሞ እየተሰራሉ አሉ። ምናልባት በቁጥር መግለጽ እንዲከብደኝም በርካታ የአሽከርካሪ ማሰልጠኛ ተቋማት ከማስጠንቀቂያ ጀምሮ የተሰረዙባቸውም ሁኔታዎች አሉ ማለት ነው እና አገልግሎት እንዳይሰጡ የታገዱበት የምርመራ ተቋማትም በዛው ደረጃ አለ። ከምንም በላይ ግን ማህበረሰብ ላይ መስራትና በቀጣይ ደግሞ የመንገድ ትራፊክ አደጋን መከላከል የሚችል ዜጋ ማፍራት ስለሚጠይቅ፣ ያ ደግሞ በእውቀት ላይ የተመሰረተ ነው። ትልቁ እንግዲህ እየተሰራ ያለው ትምህርት ላይ ነው ማለት ነው። በሌላ በኩል ደግሞ የህግ መላላቶች ነበሩ። በተለይ የትራፊክ ቅጣትን መሰረት አድርገን በምንነጋገርበት ሰዓት ለመፈጸም ሆነ ለማስፈጸም ችግር የሚፈጥሩ እና በዛው ልክ ደግሞ መላላትን ጥፋተኝነትን የሚያበረታቱ ህጎችም ነበሩ። ስለዚህ ያንንም የትራፊክ መቆጣጠሪያ ህግን የማሻሻል ስራዎች እንደዚሁ አሁን በቅርብ ጊዜ ነው የተሰራው። ምናልባት አንድ አራት ወር ቢሆነው ነው ወደ ተግባር እራሱ ተገባል። የዓለም ጤና ድርጅት የሀያ ሀያ ሶስት ዓለም አቀፍ ሪፖርት እንደ አውሮፓውያን አቆጣጠር በ2021 በኢትዮጵያ በትራፊክ አደጋ የሞቱ ሰዎች ቁጥር 3971 መሆናቸውን ጠቅሷል። ከሟቾቹ መካከልም 79 በመቶ የሚሆኑት ወንዶች እንደሆኑ ገልጿል። በየዓመቱ በትራፊክ አደጋ ሕይወታቸውን የሚያጡ ሰዎች ቁጥር ከፍና ዝቅ ቢልም አሁንም ግን በቅርቡ በሲዳማ ክልል እንደተከሰተው ሁሉ ዜጎች በአሳዛኝ የትራፊክ አደጋ ሕይወታቸውን እያጡ እንደወጡ መቅረታቸው ቀጥሏል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። የሰዎችን ሕይወት እየቀጠፈ ስላለው የትራፊክ አደጋና የመፍትሄዎችን በተመለከተ የባለሙያዎችንና የሚመለከተውን የመንግስት ተቋም አነጋግረን ያዘጋጀነውን ነውን የሳምንታዊ የምጣኔ ሀብት ዘገባችን ነበር ቀደም ሲል ወደ እናንተ የደረሰው። ቀጥሎ ደግሞ ሀሰተኛ መረጃን ለማጣራት ስለሚሰራ አንድ ተቋም የተዘጋጀውን ቅንብሮ ወደ እናንተ እናደርሳለን። ከአራት ዓመት በፊት በሚዲያ ተቋም ይሰሩ በነበሩ ጋዜጠኞች የተመሰረተው ሀቅ ቼክ በኢትዮጵያ ሆን ተብለው ሆነ ባለማወቅ የሚሰራጩ መረጃዎችን በማጣራት የሐሰተኛ መረጃዎችን ስርጭት ለመቀነስ ጥረት ሲያደርግ ቆይቷል። በዚህ ተቋሚ መረጃ አጣሪዎች አስተባባሪ ሆኖ የሚያገለግለው ኪሩቤል ተስፋዬም የመጀመሪያ ዲግሪውን ያገኘበትን የምህንድስና ሙያ በመተው ሐሰተኛ መረጃዎች በማህበረሰቡ ውስጥ እያደረሱ ያሉን ጉዳት ለመቀነስ እየሰራ መሆኑን ለአሜሪካ ድምጽ ገልጸዋል። ኪሩቤልን ያነጋገረችው ስመኝሽ የቆየናት እንደሚከተለው ይቀርባል። ነበር በግራጅዌት ያደረኩት። ከዛ በኋላ ስመለስ ሀቅ ቼክ የሚባለው አሁን የሚሰራበት የፋክ ቼኪንግ ኢኒሽቲቭ የኢንተርንሽፕ ፕሮግራም አወጥቶ ነበር። ነገር ግን እኔ ደፈር ብዬ ነበር ሄጄ ዝም ብዬ አፕላይ እያደረግኩ ዘን እነሱም ተቀበሉኝ። ያው እኔም በኢንተርን ኢንተርን ሆኜ ነበር ጆይን ያደረግኳቸው። ከዛ በኋላ ይሄው አሁን ላይ ሶስት ዓመት ከስድስት ወር አልፎኛል። ከኢንተርንሽፕ ተነስቼ አሁን የሊድ ፋክት ቼከርነት ፖዚሽን ላይ ይገኛለሁ ማለት ነው። ስለ ሀሰተኛ መረጃ እንዴት አወቅ? በግል ያጋጠመ ነገር ኖሮ ነው ወደዛ የተቀላቀልከው ወይስ ሙያውን እንዴት ወደኸው እዛ ልትቀርቻልክ? ሶሻል ሚዲያ ከሚባለው ነገር ጀርባ ብዙ ጥሩ በጎ ነገሮችን፣ መጥፎ ነገሮችም እንዳሉ መረዳት የጀመርኩት ሀቅ ቼክን ጆይን ካደረኩ በኋላ ነው ማለት ነው። ሀሰተኛ መረጃ ሰዎች ላይ ከእንደዚህ የሚዋሻል ሁሉ እስክል ድረስ ማለት ነው። ብዙ ጊዜ እንደውም መጀመሪያ አካባቢ ቸገር ነበር የቱ ሀሰተኛ መረጃ እንደሆነና እንዳልሆነ ለመለየት ማለት ነው። ከሱ ነገር ላይ ከስራው ጋር ሙሉ በሙሉ በሚባል መልኩ ስትዋሃጂ የሀሰተኛ መረጃ ምንነት እና ጉዳቶቹ በደንብ እየገቡ የመጡ ማለት ነው። ሐሰተኛ መረጃ ኢትዮጵያ ውስጥ በብዛት የሚሰራጩት ምን አይነት ሐሰተኛ መረጃዎች ናቸው? እንዴት ነው የምትለይዋቸው? ሐሰተኛ መረጃ ብዙ ጊዜ ሰው የሚመስለው ግጭቶች እና ጦርነቶች ሲኖሩ ብቻ ሐሰተኛ መረጃ የሚኖር ይመስለዋል አብዛኛው ጊዜ ሰው። ነገር ግን እንደዛ አይደለም። ሰው ሶስት አመት ከስድስት ወር ውስጥ ስቲል አሁንም እዛው ፊልድ ውስጥ ላይ ነገር ግን እሱስ ባለኝ ኤክስፔሪየንስ ያየሁት ሐሰተኛ መረጃ ምንም እንደማይመርጥ ነው። በተለይ ሀገራችን ኢትዮጵያ ላለፉት አራት እና አምስት ዓመታት ውስጥ ብዙ ነገሮች ውስጥ አልፋለች። ባለፉት አምስት ዓመታት ውስጥ የኢትዮጵያን ሶሻል ሚዲያ ላንድስኬፕ በደንብ አድርገው ሲቆጣጠሩ የነበሩ ቶፒኮች አሉ፣ እዚህ ጋር መናገር የሚቻለው ማለት ነው። ምሳሌ ሰሜን ሀገራችን ክፍል የነበረው ኮንፍሊክት አለ፣ አሁን በአማራ ክልል ያለው ግጭት፣ ከዛ ደግሞ በኦሮሚያ ክልል ያለው ግጭት። ስለዚህ ይሄ እሱም በአንዱ ኮንፍሊክት በሚለው ስር መውሰድ እንችላለን። ሌላ ደግሞ ኮቪድ ዓለም ላይ ብቻ ሳይሆን አሜሪካ ብቻ ሳይሆን እኛ ሀገርም ከኮቪድ ጋር እየተገናኙ ብዙ ሐሰተኛ መረጃዎች ነበሩ። ሌላ ደግሞ ምርጫም ነበረ። ከምርጫ ጋር የተያዘ የፕራይም ሚኒስትሩን ኦዲዮ ማኒፕሌት ከማድረግ ጀምሮ ሌሎች አይነት ነገሮችም ጥቅም ላይ ሲውሉ ነበር። እሱ ብቻ ሳይሆን የአደባባይ በዓላቶች እና መንግስት ሰላማዊ ሰልፎችን በሚጠራበት ራሱ ሐሰተኛ መረጃዎች ይሰራጩ ነበር ማለት ነው። ቦርደር ዲስፒዩት ኢትዮጵያ ከሱዳን ጋር በነበረው አሁን ደግሞ ሪሰንትሊ ያለው የጂኦ ፖለቲካል ኢትዮጵያ ከሬድ ሲ ጋር ያለው ሁኔታ ራሱ ሀሰተኛ መረጃ በደንብ ይዞ የሚሰራጭበት ሁኔታ ነው ያለው ማለት ነው። ስለዚህ እነዚህ መረጃዎቹ ሀሰተኛ መሆናቸውን የምታውቁት መረጃዎቹን በምን እንደምታገኟቸው ለማጣራት ምን ትጠቀማላችሁ? የመጀመሪያው ስፖት ማድረግ ነው። ሀሰተኛ መረጃዎችን ማግኘት ነው። እነሱን ለማግኘት ደግሞ የምንጠቀምባቸው የሞኒተሪንግ ቱሎች አሉ። ለምሳሌ እስከ ቅርብ ጊዜ ድረስ ክራውድታንግል የሚባል አንድ ቱል ነበረ። የሜታ ፕሮዳክት ነው። ፌስቡክ ኢንስታግራም፣ እና ሬዲትን ነው ሞኒተር ማድረግ የምችል በዛ ቱል በጣም ፓወርፉል ቱል ነበር። ነገር ግን አሁን ሪሰንትሊ ሜታ ዘግቶታል ያንን ቱል። እንደዚ አይነት ቱሎች በማይኖሩበት ጊዜ ደግሞ ወደ ማኑዋሊ ሞኒተር ወደ ማድረጉ እንገባለን። ያ ማለት ኪወርዶችን በመጠቀም ሊሆን ይችላል እነዚህን ያገኘናቸው መረጃዎች ግን ብዙ ጊዜ እነዚህ የዲስኢንፎርሚንግ አክተርስ የምንላቸው የሰውን ቀልብ እንዲይዝ የሰውን አቴንሽን እንዲይዝ የሚጠቀሙባቸው ሚዲያ አታችመንቶች አሉ። ያ ማለት ኢሜጆች ሊሆን ይችላሉ፣ ቪዲዮዎች ሊሆን ይችላሉ፣ ኦዲዮም ሊሆን ይችላል ማለት ነው። እነሱን ቼክ የምናደርግባቸው ቱሎች አሉ። ሪቨርስ ኢሜጅ ሰርች የሚባል አለ። ምስልን ወደ ኋላ ዓመታት ተመልሰን ከዚህ በፊት ምን ቦታ በምን አይነት ኮንቴክስት መቼ እና በአጠቃላይ ያለውን በዛ ኮንቴክስት የተጋራበትን ወደኋላ ተመልሰን የምናጣራባቸው ቱሎች አሉ። እሱን መጥቀስ ካስፈለገ አንዱ የጉግል ፕሮዳክት አለ፣ ጉግል ሜሽ የምንለው ማለት ነው። ስልካቸው ደግሞ አፕዴት የሆኑ ሰዎች ደግሞ በጉግል ሌንስ ወይም የካሜራ ምልክት የሚያሳያለ፣ ቀጥታ ጉግል ሚኖ ላይ ስንገባ በእሱም ሄደው ቼክ ማድረግ ይችላሉ። ለምሳሌ ሌላ የራሽያ ፕሮዳክት አለ አንድ የአንዴክስ የሚባል ፣ ባይዱ ነው የቻይና ፣ ቢንግ የማይክሮሶፍት ፕሮዳክት አለ። እነዚህ እነዚህን የኢሜጅ ሪቨርስ ቱሎች ተጠቅመን ምስሎች ከዚህ በፊት መች እና የት እንደተጋሩ፣ በምን አይነት ኮንቴክስት ምሽል ተደርገው እንደነበር ሄደ የምንመለስበት ነገር አለ። እንግዲህ በተለይ በማህበራዊ ሚዲያ ላይ ከሚሰራጩ ሀሰተኛ መረጃዎች ሆን ተብለውም አንዳንዴ ባለማወቅም ከሚሰራጩ ሀሰተኛ መረጃዎች ብዛት አንጻር እንዳንተ አይነት ሀቅ አጣሪ የሆኑ ባለሙያዎች ምን ያክል አሉ? አሁን ለምሳሌ ሀቅ ውስጥ ምን ያክል ናችሁ? እንዴት ነው ያጣራችሁትንስ ለህዝብ የምታደርሱት? እንደ ኦርጋናይዜሽን፣ ሎካል ኦርጋናይዜሽኖች ጥቀስ ብትይኝ የእኛ ሀቅ ቼክ እና ኢትዮጵያ ቼክ ናቸው ሁለቱ ናቸው። ሎካል ቤዝ አድርገው የሚሰሩ ማለት ነው። ነገር ግን ለምሳሌ ሌላ ሀገር ቤዝ ያደረጉ ግን ኢትዮጵያ ውስጥም ፋክት ቼከሮች ያሏቸው ድርጅቶች አሉ። ለምሳሌ ፔሳቼክ የሚባል ድርጅት አለ። አይ ቲንክ አፍሪካ ውስጥ ከ18 ሀገር በላይ ኦፕሬት የሚያደርግ ፋክቼክንግ ኢኒሽቲቭ አለ። ኮድ ፎር አፍሪካ በሚባል ትልቅ ድርጅት ውስጥ ያለ ኢኒሽቲቭ ነው ፔሳቼክ የሚባለው። እሱ ኢትዮጵያ ውስጥ ፋክት ቼከሮች እንዳሉት አውቃለሁ። ሌላው ደግሞ ኤኤፍፒ ራሱ የኢትዮጵያን ኮንቴንቶች ሞኒተር የሚያደርጉ እና መልሰው ዲበንክ የሚያደርጉ የራሱ ፋክት ቼከሮች እንዳሉት አውቃለሁ። ነገር ግን አስር ከአስር ወይ ከአስራ አምስት የሚበልጥ ፋክት ቼከር ኢትዮጵያ ውስጥ ያለ አይመስለኝም። ከዛ ውስጥ ራሱ አክቲቭሊ አሁንም ሞኒተር እያደረገ ዲበንክ የሚያደርግ ሰው ደግሞ አስር ሰው ይሆናል ብዬ እኔ አላስብም። ሰው በጣም ትንሽ ነው። ካለው ትልቅ ከመቶ ሀያ ሚሊዮን ህዝብ ውስጥ ከዚህ ካለው ትልቅ የዲስኢንፎርሜሽን ባህር ውስጥ እነዚህ አስር ሰዎች ብቻ ሞኒተር አድርገው መልሰው ዲበንክ አድርገው ለህብረተሰቡ ያቀርባሉ ማለት ከባድ ነው። ነገር ግን የተቻለንን እየሞከርን ነው። እንግዲህ አሁን እንዳልከው ካለው ችግር አንጻር በቂ ባለሙያ የለም። ግን ደግሞ በጥቂት የሰራችሁት እስከዛሬም እንግዲህ ሀቅ ቼክ አራት ዓመት ያክል ሆኖታል። በዚህ ጊዜ ውስጥ የሰራችሁት ምን ያክል ለውጥ ሲያመጣ አይታችሁታል? አሁን ሪሰንት እኛም ወደ ትሬኒንግ ሴንተርነት ለማደግም እያሰብን ነው። ምክንያቱም እነዚህ የፋክት ቼኪንግ ወይም የሀቅ ማጣራት ስልጠናዎች ለአብዛኛው በተለይ አብዛኛው ጊዜ ለሚዲያ ፕሮፌሽናሎች ነው የሚታሰበው። ነገር ግን ይሄ ነገር በቂ አይደለም፣ ሶ ኤቭሪዋን ያስፈልገዋል ብለን እናስባለን። ሶ ከተለያዩ ትልልቅ ተቋማቶች ጋር ለምሳሌ ከዩኤስ ኤምባሲ ጋር፣ ከዩኔስኮ ጋር ኢቭን ከአፍሪካ ቼክ፣ አፍሪካ ቼክ የሚባል አለ ሳውዝ አፍሪካ ውስጥ ቤዝ ያደረገ የመጀመሪያው ሊዲንግ ፋክት ቼክ ኢኒሺዬቲቭ ነው ኮንቲኔንቱ ላይ። ከእነሱ ጋር በመሆን ለብዙ ጋዜጠኞች የፋክቼኪንግ ስልጠናዎችን ሰጥተናል ማለት ነው። ለምሳሌ እኔ ለአዲስ አበባ ኮሚኒኬሽን ቢሮ፣ ለጋዜጠኞች፣ ለዩኒቨርሲቲ ተማሪዎች ኢቨን ማስተርስ እና ላይክ አንደር ግራጁዌት እና ፖስት ግራጁዌቶች፣ ድጋሚ ለዩኒቨርሲቲ ስታፎች ጭምር ከአቅ ቼክ ጋር በመሆን ስልጠና ሰጥቻለሁ። አይ ቲንክ ከዘጠኝ መቶ በላይ ሰው ራሱ በእኔ እና በድርጅት በእኔ ኦርጋናይዜሽን ሰው የደረሰው ሰው አለ ማለት ነው። ነገር ግን ሌላ ደግሞ የሰራናቸውን ስራዎች መልሰን ደግሞ እንዴት ነው ለህብረተሰቡ የምናቀርበው? አንደኛ ዌብሳይት አለ። ለምሳሌ እኛ ፋክ ቼክ ዶት ኦርግ የሚባል ዌብሳይት ነው ያለን። እዛ ዌብሳይት ላይ ሰዎች ገብተው መመልከት ይችላሉ። በእንግሊዝኛ፣ በአማርኛ እና በሌሎቹ ሎካል ቋንቋዎች ፋክቼኪንግ ስቶሪዎችን እየሰራን መልሰን ለህብረተሰቡ ሼር እናደርጋለን። ነገር ግን ሶሻል ሚዲያ አካውንቶች አሉን። ፌስቡክ፣ ቴሌግራም፣ ትዊተር ሊንክዲን አለን። እነሱ ላይ ሼር እናደርጋለን። ፕላስ ደግሞ ቲክቶክ ላይ ከዚህ በፊትም አንዴ የአርትስት ቲቪ ላይ ከእንደገና ሀገሬ ቲቪ ላይ ለምሳሌ ሀገሬ ቲቪ ላይ ቢዮን ዲስ ኢንፎ ወይም ከውሸቱ ባሻገር የሚል ፕሮግራም ነበረ። በግልህ ምን አይነት እርካታ አገኘህበት በሰራኸው ስራ እንደ መረጃን ደግሞ በተለይ ከሀሰተኛ መረጃ ጋር ከሚመጡ ችግሮች ጋር ተያይዞስ ምን አይነት አስተዋጽኦ እያደረግኩ ነው ትላለህ? በአጠቃላይስ ለሙያው ምን መደገፍ አለበት? እንዳንተ አይነት ባለሙያዎች እንዲህ አይነት ስራ ደግሞ በተጠናከረ መልኩ እንዲበዛ እና እንዲያድግ ምን አይነት ድጋፍ ይፈልጋል? እንደዚህ የምናገረው እርካታ እንደዚህ ከምነግርሽ በላይ ነው። እውነትን አጣርቶ እውነትን ማጋለጥ፣ እውነቱ ምን እንደሆነ መናገር በራሱ የሚሰጠው የራሱ ደስታ አለ። እሱን ያወቅኩት ሀቅ ቼክ ከገባ በኋላ የሰቡ ኢንጌጅመንት፣ የሰቡ ፊድባክ ለካ እውነትን መናገርም መፍትሄ እንዳለው እውነትን መናገርም ትክክለኛው መንገድ እንደሆነ የተረዳሁት የሰቡን ፊድባክ ስመለከት ነው። ነገር ግን ለዚህ ለፋክት ቼከሮችም ለፋክ ቼክ ኢኒሽቲቭችም የሚደረገው ነገር በቂ አይደለም። የግድ ፋይናንሻል እንትኖች ያስፈልጋሉ፣ ድጋፎች ያስፈልጋሉ። ግን ከሱ ባሻገር ለምሳሌ አክሰስ ቱ ኢንፎርሜሽን ኢቨን ለቀላል ጥያቄ ለስካም እስካም ለሆኑ ኤለመንቶች ይሄ ነገር ድርጅታችሁ እንደዚህ ነገር ሼር አድርጓል፣ እኛ ቼክ እውነት እንዳልሆነ ቼክ አድርገናል። ነው አይደለም? ስታያቸው እንኳን መመለስ ማይፈልጉ ሰዎች ከባባድ ሾጆች ቢኖሩ አንደርስታንደብል ነው። ነገር ግን እንደዚህ ነገሮች እንኳን መመለስ ማይፈልጉ ትልልቅ ኦርጋናይዜሽኖች ያሉበት ሀገር ነው ያለ ሰቡ ኢቨን በቃ ድርጅቶች ይህንን ፕሮግራም የሚመለከቱ ተቋማቶች ኦፕናፕ መሆን አለባቸው ለእንደዚህ ለመረጃ ማለት ነው። ምክንያቱም ዞሮ ዞሮ ፐብሊኩን ነው የምናድ ነው ማለት ነው። በጣም ነው የማመሰግነው ኬሩቤል ሀሰተኛ መረጃ ለመዋጋት ከተቋቋመው ሀቅ ቼክ ተቋም ጋር በምትሰራው እና አንተን በግልህ በዚህ ሙያ ውስጥ ስለነበረ ተሞክሮ ለአድማጮቻችን ስላካፈልክልን እጅግ አድርጌ አመሰግናለሁ። እኔም በጣም ነው የማመሰግነው። ቀደም ሲል ሀሰተኛ መረጃዎችን በማጣራት ላይ የሚሰራው የአቅቼክን የድምፅ እዛ ውስጥ ባልደረባ የሆነውን ኪሩቤል ተስፋዬን ነበር ስመኝ ሽቆ ያነጋገረችው። አድማጮቻችን ቀደም ሲል የቀረበላችሁን ዘገባ ጨምሮ የተለያዩ የዛሬ እየተከበረውን የገናን በዓል የተመለከቱ ዘገባዎችን በምሽቱ ወደ እናንተ አድርሰናል። እነዚህ ዘገባዎቻችን ድጋሚ ለመመልከት ከፈለጋችሁ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ እንዲሁም በፌስቡክ ት ቪኦ አማሪክ ላይ በትዊተር ደግሞ ሃሽታግ ቪኦ አማሪክ ላይ ከዛም ደግሞ በዩቲዩብ ላይ ማግኘት የምችሉና ድጋሚ መከታተል የምችሉ መሆኑን ከወዲሁ ለመጠቆም እወዳለሁ። እያስተናግድኳችሁ ምሽቱን አብሬያችሁ የነበርኩት አስማማየው ነኝ። አብራችሁ ስለነበራችሁ ከልብ እናመሰግናለን። በስቱዲዮ ቅንብሩን ደግሞ ሲመራል የነበረው ንጉሴ ታምራ የነበረ፣ የፕሮግራሙ ዋና አዘጋጅ ጽዮን ግርማ ነበረች። ከመላ የአሜሪካ ድምፅ ባልደረቦች ጋር አብራችሁ ስለነበራችሁ እያመሰገን በዚሁ እንሰናበታለን። ነገ በሌሎች ዝግጅቶች ወደ እናንተ የምንደርስ ይሆናል። መልካም ምሽት ይሆንላችሁ። Gidi <laughs>